Job. Job. Job. Job. Job. Job. Job. Job. Bring the action. When you have this in the club, you got to check ten the up. you got to check ten the up. you got to check ten the up. When we hop in the club, all eyes on us. All eyes on us. All eyes on us. See the boys in the club. They're watching us. They're watching us. They're watching us. Everybody in the club. All eyes on us. All eyes on us. All eyes on us. I wanna scream and shout and let it all out. And scream and shout and let it out. We sayin' oh we are, we are, we are We sayin' oh we are oh, and shout and let it all out and scream and shout and let it out we say you oh, we are oh, we are oh, we are oh. you are now now rocking with will i am it? Oh yeah. oh yeah oh yeah oh yeah bring the action rock and roll Everybody, let's lose control. All the bottom, we let it go. Going fast, we ain't going slow. No, no, hey yo. Hear the beat, now let's hit the flow. Drink it up and then drink some more. Light it up and let's let it blow. Blow, blow, hey yo. Rock it out, rock it out. If you know what we talking about, burn it up and burn down. ሰላም ሰላም ሰላም ጤና ይስጥልኝ የተከበራቸው የሙዚቃ ቀን አድማጮች እንደምንሰነበታችሁ እንደምናመሻችሁ ለሳምንታዊ ክብረ ሰላምታ ከስቱዲዮ አስራ አራት ከአንገቴ ጎንበስ ብያለሁ እያደመጣችሁት እያድመጣችሁት ያላችሁ በዚህ ሳምንት ከመቶቹ ምርጥ ዜማዎች መካከል በቢልቦርድ ሰንጠረዥ ላይ የአራተኝነትን ደረጃ የያዘውን ስክሪም ኤን ሻውት የተሰኘውን ዊልያም ከብሪትኒ ስፒርስ ጋር የሚጫወተውን ዜማ ነው እያደመጣችሁ ያላችሁትን All eyes on us all eyes on us all eyes on us I wanna scream and shout and let it all out and scream and shout and let it out we saying you know. oh we are we are we are we saying oh we are oh, we are oh. we are you know. oh, oh, oh, oh. I wanna scream and shout and let it all out and scream and shout and let it out we saying you know. all we are With Will I, Britney. Oh yeah. Oh yeah. Oh yeah. It goes on and on and on and on. When me and you party together, I wish this night would last forever. Cause I was feeling down. ሳምንት በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የአራተኝነት ደረጃ የያዘውን ስክሪም ኤን ሻውት የተሰኘውን ዌሊያም ከብሪትኒ ስፒርስ ጋር የተጫወተውን ዜማ ነበር ያድመጣችሁት። የተከበራቸው የሙዚቃ ቀን አድማጮች፣ በዛሬው ፕሮግራም ልዩ ልዩ ዜማዎችን ይዤላችሁ ቀርብ ያለሁኝ በነገው ምሽት ደግሞ ሰማንያ አምስተኛው የአካዳሚ አዋርድ ሽልማት በሎስ አንጀለስ ከተማ እነማን እነማን በእጩነት እንደቀረቡ እነግራችኋለሁኝ መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ እየተመኘው በዚሁ ሳምንት በቢልቦርድ ሰንጠረዥ ላይ የስድስተኝነትን ደረጃ የያዘውን ሆሄ የተሰኘውን ዘ ሉሚኔሬስ የሚጫወቱትን ዜማ እጋብዛችኋለሁ። መልካም ቆይታ ከሙዚቃ ቀና ጋር I've been trying to do it right I've been living a lonely life I've been sleeping here instead I've been sleeping in my bed, I've been sleeping in my bed. So show me, family, for the blood that I will bleed. I don't know where I belong, I don't know. በዚህ ሳምንት በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የስድስተኝነትን ደረጃ የያዘውን ሆሄ የተሰኘውን ዘ ሉሚነየርስ የሚጫወቱትን ዜማ ነበር እያደመጥ ነው። ከሁለት ሳምንታት በፊት የዓለማችን ታዋቂ የሙዚቃ ሰዎች አምሳ አምስተኛውን የግራሚ የሽልማት ስነ ስርአት ለማካሄድ በሎስ አንጀለስ ስቴፕልስ አዳራሽ ተሰባስበው እንደነበር የሚታወስ ሲሆን በነገው ምሽት ደግሞ የዓለማችን የፊልም ተዋኞች ሰማኒያ አምስተኛውን የአካዳሚ የሽልማት ስነ ስርአት ለማካሄድ ሎስ አንጀለስ ሃሎዊድ ሰፈር በሚገኘው ዘ ዶልቤ የቲያትር ይሰባሰባሉ። በዘንድሮ የአካዳሚ ሽልማት በብዙ ክፍሎች በእጩነት የቀረበው በአስራ ስድስተኛው የአሜሪካን ፕሬዚዳንት በአብርሃም ሊንከን የህይወት ታሪክ ላይ ያተኮረው ስቲቭን ስፒልበርግ ዳይሬክት ያደረገው ሊንከን የተባለው ፊልም ሲሆን በአስራ ሁለት የተለያዩ ክፍሎች ነው ለነገው ምሽት ሽልማት የታጨው። ከሊንከን በመቀጠል ላይፍ ኦፍ ፓይ የተሰኘው ፊልም በአስራ አንድ የተለያዩ ክፍሎች በመታጨት የሁለተኝነትን ደረጃ ይዟል። እስቲ ዋና ዋና በተባሉት ክፍሎች በነገው ምሽት ለሚካሄደው አካዳሚ ሽልማት የታጩትን እንመልከት። ምርጥ ስዕል በተባለው ክፍል ለነገው አካዳሚ ሽልማት በእጩነት የቀረቡትን ፊልሞች ብንመለከት ቢስት ኤን ዘ ሳውዘርን ዋይልድ፣ ሲልቨር ላይኒንግ ፕሌይባክ፣ ዜሮ ዳርክ ሰርቲ፣ ሊንከን ሊ ሚዛረብ ላይፍ ኦፍ ፓይ አሞር ጃንጎ አንቸይንድ እና አርጎ ናቸው። ለነገው ምርጥ ፒክቸር በተሰኘው ክፍል ለሽልማት የታጩት። ምርጥ የፊልም ዳይሬክተር በተባለው ክፍል ደግሞ የታጩት ግለሰቦች ማይክል ሃንክ አሞር በተሰኘው ፊልም፣ አንግሊ ላይፍ ኦፍ ፓይ በተሰኘው ፊልም፣ ዴቪድ ራስል ሲልቨር ላይኒንግ ፕሌይቡክ በተሰኘው ፊልም፣ ስቲቨን ስፒልበርግ በሊንከን፣ ቤን ዛይለን ቢስት ኦፍ ሳውዘርን ዋይልድ በተሰኘው ፊልም ነው እንግዲህ ምርጥ የፊልም ዳይሬክተር በተባለው ክፍል እነዚህ አምስቱ ናቸው። በነገው ምሽት በጩነት የቀረቡት ማን እንደሚያሸንፍ በዚህ ክፍል እስካሁን ድረስ መተንበይ በጣም አስቸግሯል። ከባድ ፉክክር ነው። በምርጥ ተዋኝነት ዘንድሮ ከወንዶች በጩነት የቀረቡትን ብንመለከት ብራድሊ ኩፐር በሲልቨር ላይኒንግ ፕሌይቡክ፣ ራይኪን ፊኒክስ ዘ ማስተር በተሰኘው ፊልም፣ ዳንኤል ዴይ ሊዊስ ሊንከን በተሰኘው ፊልም፣ ደንዘል ዋሽንግተን ፍላይት በተሰኘው ፊልሙ፣ ሂው ጃክማን ሌ ሚዛርብ በተሰኘው ፊልም ነው። በዚሁ ክፍል ከወንዶች ምርጥ ተዋኝነት ምናልባት ምናልባት ዳንኤል ዴይ ሌዊስ ሊንከን በተባለው ፊልም ከወንዶች በምርጥ ተዋኝነት ያሸንፋል ተብሎ በሰፊው ይጠበቃል። ከሴቶች ደግሞ በምርጥ ተዋኝነት የታጩት ጄሲካ ጀስቴን ዚሮ ዳርክ 30 በተሰኘው ፊልም ኮንቬንዚኔ ዋለስ ቢስት ኦፍ ዘ ሳውዘርን ዋይልድ በተሰኘው ፊልም፣ ጄኒፈር ሎረንስ ሲልቨር ላይኒንግ ፕሌይቡክ በተሰኘው ፊልም፣ ኒዮሚ ዋትስ ዘ ኢምፖሲብል እና ኤማኑኤል ሪቫ አሞር በተሰኘው ፊልም ይሆናል። በዚህ ክፍል ዘንድሮ በጩነት ከቀረቡት ምርጥ የሴት ተዋኙ መካከል በተለይ ሁለቱ በአካዳሚ ታሪክ ውስጥ ታሪክ ይሰራሉ ተብሎ ይጠበቃል። ቢስት ኦፍ ዘ ሳውዘርን ዋይልድ በተሰኘው ፊልም ላይ መሪ ተዋኝ ሆና የታጨችው የዘጠኝ ዓመቷ ታዳጊ ወጣት ኮቬንዝኔ ዋለስ በነገው ምሽት ካሸነፈች የመጀመሪያዋ በዕድሜ አነስተኛ አሸናፊ በመሆን ስሟን በታሪክ ታስመዘግባለች። እንዲሁም አሞር በተሰኘው ፊልም ላይ በእጩነት የቀረቡት የፈረንሳይዋ የሰማንያ ስድስት ዓመቷ ኢማኑኤል ሪቫ በነገው ምሽት ካሸነፉ እሳቸውን በዕድሜ አንጋፋ ተሸላሚ በመሆን ስማቸውን እንደዚሁ በታሪክ ያስመዘግባሉ። ወደ ረዳት ተዋኞች ገባ ብለን ደግሞ በረዳት ተዋኝነት ከወንዶች በዕጩነት የቀረቡት አለን አርክን አርጎ በተሰኘው ፊልም፣ ሮበርት ዲኔሮ ሲልቨር ላይኒንግ ፕሌይቦክ፣ ፊሊፕ ሆፍማን ዘ ማስተር፣ ቶሚ ሊ ጆንስ ሊንከን ክሪስቶፍ ዋትስ ጃንጎ አንቼይንድ በተሰኘው። እነዚህ አምስቱ ናቸው እንግዲህ ከወንዶች በረዳት ተዋኝነት ለግራሚ በእጩነት የቀረቡት። ከሴቶች ረዳት ተዋኝነት ሆነው የታጩት ደግሞ ኤሚ አዳምስ ዘ ማስተር በተሰኘው ፊልም፣ ሳሊ ፊልድ ሊንከን በተሰኘው ፊልም፣ አና ሃርትዌይ ሊ ሚዘራብ በተሰኘው ፊልም፣ ሄለን ሃንተን ዘ ሲዘንስ በተሰኘው ፊልምና ጃኪ ዊቨር ሲልቨር ላይኒንግ ፕሌይቡክ በተሰኘው ፊልም። እነዚህ ናቸው እንግዲህ ከሴቶች በረዳት ተዋኝነት በእጩነት ያቀረቡት። ነገ ምሽቱ የፊልም ተዋኞች መሰባሰቢያ ቢሆንም ከድምጽ ዋያን ደግሞ ታዋቂዋ እንግሊዛዊ ድምፃዊ አዴል በመድረኩ ላይ በመገኘት ስካይፎል የተሰኘውን ዜማዋን ትጫወታለች። እስቲ በነገ ምሽት በአካዳሚ የሽልማት ስነ ስርዓት ላይ አዴል የምትጫወተውን ስካይፎል የተሰኘውን ዜማዋን ልጋብዛችሁ። Hold your breath and count to ten. Feel the earth. the sky ነገው ምሽት የአካዳሚ የሽልማት ስነ ስርዓት ላይ በመገኘት አዴል የምትጫወተውን ስካይፎል የተሰኘውን ዜማዋን ነበር ያሰማኋችሁ። ስካይፎል የተሰኘውን በቅርብ ጊዜ የወጣውን የጄምስ ቦንድን ፊልም የተመለከታችሁ ካላችሁ ይህ ዜማ ነበር የፊልሙ አጃቢ የነበረውም። እስቲ እዚህ ላይ ደግሞ ሌላ ዜማ ልጋብዛችሁ። ሰሞኑን እዚህ ዩናይትድ ስቴትስ የሙዚቃ የሬዲዮ ጣቢያዎችን በሰፊው ተቆጣጥሮ የያዘው ሱት ኤንታይ የተሰኘው ጀስተን ቲምበርሌክ ከቼዚ ጋር በመሆን የሚጫወተው ዜማ ነው። ሱት ኤንታይ Justin Timberlake og Jesse Jóhanna As long as I got my suit and tie, I won't leave it up on the floor tonight. And you got fixed up to the night. Let me show you a good thing. All dressed up in black and white, and you're dressed in that dress I like. Love is swinging in the air tonight. Let me show you a good thing. Let me show you a. Few To see hope. Uh -huh. All black at the white shows White shoes at the black shows Green car for the Cuban links Y'all sit back and enjoy the light show Nothing exceeds like a sex Style guy got from having the best of the best Is this what it's all about? I'm at the rest The brunt, my rant, disturbing the guests Years of distress, tears on the dress Try to hide a face, with some makeup sex uh -huh. This is trouble season Time for Tuxedos for no reason. Uh -oh. All Saints for my an angel. Uh -oh. Alexander wang too. Uh -oh. Tight, tight, denim and some dunks i show you how to do this, young. Uh. No papers, catch papers, get high. Out Vegas, who says on doubles ain't looking for trouble? You just got good jeans, so what you trying to cuff you. Tell your mother that I love her, because I love you. Tell your father we go father as a couple. They ain't lose a daughter, got a son. i show you how to do this, huh? Uh. Hey, as long as I got my suit I'm going to leave it up on the floor tonight. Baby got fixed up, the Let me show you a few things. All dressed up in black and white And you're dressed in that dress I like it. Love is swinging in the head tonight Let me show you a few things Let me show you a few things Show you a few things about love Love, love Let, let, let me show you a few things Show you a few things about love ሱት ኤንታይ የተሰኘውን ጀስተን ቲምበርሌክ ከጄዚ ጋር ሆኖ የተጫወተውን ዜማ ነበር እያደመጥ ነው። አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ አስራአራት ከማይክሮፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ አይለዩን፣ ጻፉልን፣ እንደውሉልን የስልክ ቁጥራችን 2022059942 ሲሆን የውስጥ ቁጥራችን አስራአራት ነው። የአማርኛው ክፍል ማለቴ ነው። ኢሜይል ስታደርጉልን ደግሞ የኢሜይል አድራሻችን ሆርን አት ቪኦኤ ቪኤኒውስ ዳትካም ወይንም ቃና ደስ አት ቪኤኒውስ ዳትካም ቃና ደስ ኪዊኤ ኤንኤ ዲኢስ አት ቪኤኒውስ ካም ብላችሁ የሜል ብታደርጉልንም ይደርሰናል። በፖስታ ደብዳቤ ያሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ ሁለት ዜሮ ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉ ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው። Funny you're the broken one, but I'm the only one who needed saving. Cause when you never see the light, it's hard to know which one of us is caving. Not really sure how to feel about it. Something in the way you move makes me feel like I can't live without you. Takes me up. እስታይ በዚህ ሳምንት በቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የሶስተኝነትን ደረጃ የያዘውን የሪሃናን እስታይ የተሰኘውን ዜማዋን ነበር ያደመጥ ነው። ከሳጋ ማይኪ ኢኮ ነው አብሯት የተጫወተው። የቢልቦርድ ሰንጠረዥን ከአነሳው አይቀር በዚህ ሳምንት አዳዲስ ከወጡ አልበሞች መካከል በሽያጭ የበላይነቱን የያዙትን ልንገራችሁ። ባብል የተሰኘው የማንፈርድ ኤንሰን አልበም መቶ ሰማንያ አምስት ሺ ቅጅን በመሸጥ በዚህ ሳምንት የአንደኝነትን ደረጃ ሲይዝ ታውዘንድ ሰርቲን ግራሚ ኖሚኒስ የተሰኘው የተለያዩ ድምጻያኖችን ዜማ አካቶ የያዘው አልበም 88 ሺ ቅጅን በመሸጥ የሁለተኝነትን ደረጃ ይዘዋል። አንኦርቶዶክስ ጂቧክስ የተሰኘው የቡርኖ ማርስ አልበም 86 ሺ ቅጅን በመሸጥ የሶስተኝነትን ደረጃ ይዘዋል። የተከበራቸው የሙዚቃ ቀን አድማጮች ያለኝ ሰዓት እየተገባደደ ነው። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። በዚህ ሳምንት በቢልቦርድ ሰንጠረጅ ላይ የስምንተኝነትን ደረጃ የያዘውን ዌን አይ ዌዝ ዩርማን የተሰኘውን የቡርኖ ማርስ ሰነ ዜማ በመጋበዝ እሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንብቱ። ደሳለኝ መኮንን ነኝ፣ በእኔ በኩል ቻው። Just a little bit bigger now. Our song on the radio, but it don't sound the same. When our friends talk about you, all it does is just tear me down. Cause my heart breaks a little when I hear your name. It all just sounds like. Ooh. your hand Should have given you all my hours When I had the chance Take you to every party Cause all you wanted to do was dance Now my baby's dancing But she's dancing with another man My selfish ways caused a good, strong woman like you to walk out my life. Now I never, never get to clean up the mess I made. Oh, and it haunts me every time I close my eyes. It all just sounds like. Ooh. Too dumb to realize that I should have bought you flowers and held your hand. Should have gave you all my hours when I had the chance. Take you to everybody, cause all you wanted to do was dance. Now my baby's dancing, but she's dancing with another man. Although it hurts, I'll be the first to say that I was wrong. Oh, I know I'm probably much too late to try and apologize for my mistakes, but I just want you to know. hope he holds your hand Give you all his hours When he has the chance Take you to every party Cause I remember how much you loved to dance Do all the things I should have done When I was your man Do all the things I should have done When I was your man